የቀዳማዊ ኃይለ ሥላሴ ሐውልት ጉዳይ። የቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለአህጉሪቱ ነጻነትና ለአፍሪካ አንድነት ድርጅት ዛሬ የአፍሪካ ኅብረት ምስረታ ላበረከቱት አስተዋጽኦ የመታሰቢያ ሐውልት ይቆምላቸው ዘንድ በተደረሰው ውሳኔ መሠረት ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አህመድና ሌሎችም የአህጉሪቱ መሪዎች የንጉሠ ነገሥቱ ቤተሰብ አባላት በተገኙበት ተመርቆ ተከፍቷል። ለሌላው የኅብረቱ መሥራች ለጋናው የቀድሞ ፕሬዚደንት ኳሜን ኮርማ ከዓመታት በፊት የመታሰቢያ ሐውልት ሲቆም፣ ለኢትዮጵያው ንጉሠ ነገሥትም በተመሳሳይ የመታሰቢያ ሐውልት ያለ መሠራቱ በጊዜው ከፍተኛ ንግግርና ቅሬታ ጭሮ እንደነበር አይዘነጋም። ለመሆኑ የመታሰቢያ ሐውልቱ መቆም ተጨባጭ ታሪካዊ ፋይዳ ይኖረው ይሆን አንድምታውስ ምንድን ነው? የሚሉትንና ሌሎች መሠረታዊ ጥያቄዎችን ጨምሮ አሉላ ከበደ፣ የታሪክ አዋቂ ስለ አስፈላጊነቱም ሲሟገቱ የነበሩና ከጉዳዩ ጋር ግንኙነት ያላቸውን ጋብዞ አወያይቷል። ወደ ውይይቱ ፕሮፌሰር ሹመት ሲሻኝ በዚህ በዩናይት ስቴትስ ለረጅም ዓመታት በታሪክ መምህርነት ያገለገሉ በክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ ዛሬ በባህር ዳር እንዲሁ በሙያው በማገልገል ላይ እንዳሉ ነው የተረዳሁት። አቶ ነቢያት አክሊሉ፣ አቶ እያልኩ ለደንቡ ላስተዋውቅ እንጂ በዚህ በዩናይት ስቴትስ የተወለድክና ያደግክ ወጣት፣ አማርኛህና በኢትዮጵያ ጉዳዮች ቅርብ የሆነ ስሜትህ እንዳያሳስ ትጠራጠራለሁ። ለሁሉም ሁለታችንም እንግዶችን ለጊዜያቸው አመሰግናለሁ። እኛም እናመሰግናለን። እኛም እናመሰግናለን። ባለፈው እሁድ አዲስ አበባ በሚገኘው የአፍሪቃ ህብረት ቅጥር ግቢ ውስጥ ከበርካታ አመታት ውዝግብ በኋላ የግርማዊ ቀዳማዊ አጼ ኃይለስላሴ መታሰቢያ ሀውልት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የሌሎች አገራት መሪዎች የንጉሳውያን ቤተሰቦች እንዲሁም ሌሎች የሚመለከታቸው ባሉበት ተመርቆ ተከፍቷል። ከዚህ ቀደም ሲያወዛግብ በነበረበት ጊዜ አቶ ነቢያት ለስድስት ዓመታት የኢትዮጵያ ታሪክ የኢትዮጵያ ቅርስ ነው፣ በዜግነት ያገባኛል በሚል ለቀድሞ አፍሪካ አንድነት ምስረታ ቁልፍ ሚና የነበራቸው ቀዳማዊ ኃይለ ስላሴ እንደ ጋናው ፕሬዚዳንት ንኩርማ ሁሉ ክብሩ ይገባቸዋል በሚል ስትሟገት የአፍሪካ ህብረት መሪዎችን ጨምሮ የሚመለከታቸውን በመጠየቅ በርካታ ቦታዎች ደርሰሃል። አሁን በቦታው ተገኝተህ አዲስ አበባ ነው ማነጋገር። እስኪ በስሜቱ እንደርደር፣ ነቢያት። ስሜቱ በጣም ደስ የሚል ነው። ከስድስት ዓመታት በላይ የታገልንለት አላማ ስለነበረ በመሀል ብዙ ውጣ ውረድ ቢኖረውም በመጨረሻው ተሳክቶ በጠቅላይ ሚኒስትራችን በዶክተር አብይ አህመድ፣ ሌሎችም የአፍሪካ ህብረት መሪዎች በፕሬዚዳንት አዶ፣ በጋናው ፕሬዚዳንት በፖል ጋጋሚ፣ በአፍሪካ ህብረት ኮሚሽን ቼርፐርሰን ፋኪ ማህመድ በመመረቁ እጅግ በጣም ደስ ብሎናል። ምናልባትም ደግሞ ልዩ ያደረገው ከመፈንቀለ መንግስቱ ከአስራ ዘጠኝ ስልሳ ስድስት አብዮት ወዲህ ንጉሳውያን ቤተሰቦች እንደዚህ በአንድነት ተሰባስበው ኦፊሻል በሆነ በኢትዮጵያ መንግስት ደረጃ ጥሪ ተደርጎላቸው ተሰባስበው አያውቁም ነበር። ይሄ መጀመሪያቸው ነው እንግዲህ ከዛን ቀን ጀምሮ ወዲህ እና ስሜቱ ለእኛ ለኢትዮጵያውያን፣ ለአፍሪካውያን በሙሉ በጣም በጣም ደስ የሚል ነበር። መልካም። ለምን በዚህ ጉዳይ ተሳብክ፣ እንዴት ልትሳተፍ ቻልክ የሚሉትን እና የመሳሰሉ ጥያቄዎች ወደኋላ ላይ እናነሳለን። ፕሮፌሰር ሹመት የታሪክ ጉዳይ ነው የምንነጋገርበትና ከዚህ ቀደም በአውሮፓውያን የዘመን አቆጣጠር ሁለት ሺ አስራ ሁለት ግድም ይህ ሀውልት ለአንደኛው ለቀድሞ የአፍሪካ አንድነት መስራች ለጋናው ፕሬዚዳንት እንዲቆም ሲወሰን የቀዳማዊ ኃይለ ስላሴ ጉዳይ ወደ ጎን ተትቶ ነበር በሚል ውዝግብ ሲያስነሳ ታሪካዊ ፋይዳውን በመጥቀስ በውይይት ተሳትፈው ነበረ። ዛሬ እውን ሆኗል። ከጥቂት አመታት በኋላ የዚህ መታሰቢያ ሀውልት መቆም ታሪካዊ ፋይዳው ምንድን ነው? እንደ ኢትዮጵያ ስላሉ አገሮች ታሪክ ምን ይጠቅማል? ታሪክ የማያቋርጥ ውይይት ነው ይባላል። በተወሰነ ወቅት ታሪክን የምናይበት እይታችን፣ አተረጓጎማችን፣ የምንጭን ግዛትና ጥራት እየተለዋወጠ ስለሚሄድ በዚያ ውልድ የታሪክ አገነዛዘብም እየተቀየረ ይመጣል። የዛሬ ሰባት አመት ስታነጋግሩ በእውነቱ በቀዳማዊ ኃይለ ሥላሴ በዚህ ሀውልት ላይ ጥያቄ መነሳቱ ራሱ ሌሎችም ሳይሆን ቢኖሩ ኖሮ ከዋሚ ንክሩማ አልነበር የሚያስገርመው። ምክንያቱም እነ ከዋሚ ንክሩማ ወደ አፍሪካ አንድነት ወደ አፍሪካ ነፃነት መጣን የሚሉት በቀዳማዊ ኃይለስላሴ አራያነት ነው። በእውነቱ ከዋሚ ንክሩማ ትልቅ ራአይ ያለው መሪ ነው። እያንዳንዱ የአፍሪካ ሀገር ነፃነት ከአፍሪካ ህብረት ጋር ካልተገናዘበ በስተቀር ትርጉም የለውም ብሎ የታገለ ሰፋ ያለና ሩቅ አስተያየት የነበረው መሪ ነው። ነገር ግን ያንን ራዕይውን ወደ ተግባር እንዲጠጋ ያደረጉለት ቀደማዊ ኃይለ ሥላሴ ናቸው። የአፍሪካን አንድነት ያለ ቀደማዊ ኃይለ ሥላሴ አስተዋጽኦ መገመት ያስቸግራል። ስለዚህ ያኔ በሁለት ሺህ አስራ ሁለት ቀዳማዊ ኃይለ ሥላሴ ሐውልት እንዳይቆም አለማሳሰብ ትልቅ የታሪክ ስህተት ነው። ብዙዎቹ በዚያ ወቅት በወሳኝ ቦታ ላይ የነበሩት ሰዎች ታሪክን እንደ መማሪያ ሳይሆን እንደ መዋጊያ መሳሪያ ከመጠቀም የመጣ አባዜ ነው። በእውነቱ ስቆሩት አይመስለኝም የቀዳማዊ ኃይለ ሥላሴ አስተዋጽኦ። ነገር ግን ለቀዳማዊ ኃይለ ሥላሴም ሆነ ለኢትዮጵያ ታሪክ በነበራቸው አመለካከት ምክንያት ያሉ ቀና ሊሰጡት አልቻሉም። ዛሬ የስህተት መታረሙ ትልቅ በሳልነትና ልበ ሰፊነትም የሚያመለክት ነው እና አግባብ ያለው እርማት ተካሂዷል። ይህንን በምናደርግበት ጊዜ ቀዳማዊ ኃይለስላሴን ሁለገብ የሆነውን አስተዋጽዋቸውን ለመመስከር የተቋቋመ ሀውልት አይደለም። ይህ ሀውልት ምን ጥያቄ ሊነሳበት የማይችል ቀዳማዊ ኃይለስላሴ ለአፍሪካ አንድነት፣ ለአፍሪካ ነጻነት ላደረጉት ትግል እውቅና መስጠት ነው። ያ ደግሞ በማንኛውም የታሪክ መዘክር ጥያቄ ሊነሳበት እና ጥርጣሬ ሊወርድ የሚችላል ለፕሮፌሰር ሹመት የቀዳማዊ ኃይለ ሥላሴ ያስተዋጽኦ አስተዋጽኦ ሲባል በዝና ብዙዎች በሚጋሩት ስሜት ከሚገለጸው ባሻገር ታሪካዊ ጭብጡን ዳራውን እንዲያሲዙን አንድ መሪ አልምቷል በተባለው ስራ እንደሚወደስ፣ አጥፍቷል በተባለበት ነቀፌታ እንደሚቀርብበት ሁሉ በዚህ በዓለም አቀፍ ደረጃ ጭምር እውቅና በተሰጠው ይህ ለተለየ ክብርና አድናቆት የበቁበት ይልቁንም ደግሞ ለአፍሪካ አንድነት ምስረታ በቀዳሚነት ልዩና ከፍተኛ አስተዋጽኦ አድርገዋል የሚባሉባቸውን ስራዎች እስኪ ተጨባጭ ያድርጉልኝ። እሺ። የኢትዮጵያ አስተዋጽኦ የአፍሪካ አንድነትን በማቋቋም ቀደም ሲልም ብዙ ሀገሮች ነጻነታቸውን እንዲያገኙ ሸኛ ድምጽ ሆና ለብዙ ጊዜ የታገለችው ኢትዮጵያ ናት። ያንንም የሚመሩት የነበሩት ቀዳማዊ ኃይለ ስላሴ ናቸው ካላቸው እጅግ በጣም ውሱን የሆነ በጀትና እጅግ በጣም ውሱን የሆነ የሰው ኃይል አሉ የሉም የሚባሉትን ባለስልጣኖቻቸውን ለዚህ ጉዳይ ነው ያዋሉት። ብዙዎቻችሁ ታውቁታላችሁ። መጽሐፍ ጋጋት ሚሉ ካስተወልድን ከተማ ይፍሩን ከዚያ በኋላ ደግሞ የመቱትን ወጣት በውጭ ጉዳይ ሚኒስትር ይሰሩ የነበሩ ሰዎች በዛ ጊዜ ሌላ ደጋፊ ባልነበረበት ወቅት የአፓርታይድን ጉዳይ የሳውስ ወስት አፍሪካን አሁን ናሚቢያ የተባለችውን ጉዳይ በዓለም ፍርድ ቤት ይዘው ይንከራከቱ የነበሩት የኢትዮጵያ መሪዎች ናቸው። እንደ አሁኑ አርባ ሀምሳ ስልሳ ሀገሮች በዙሪያቸው አልነበሩም እና ይህንን እውቅና መካድ ኢትዮጵያም ለዚያ የከፈለችውን መስዋዕትነት ለማስታወስ አለመፈለግ ትልቅ የታሪክ ስተት ነበር ነው የምለውን። መልካም ፕሮፌሰር ሹመት ወደ ነቢያ ከመመለሴ በፊት እርሶ ጋር ልቆይ ነው። በኢትዮጵያ ጉዳይ ላይ በርካታ ጽሁፎችን ጽፈዋል። ወደ ኋላ መለስ ብሎም በቀድሞ የቀዳም ኃይለ ሥላሴ ዩኒቨርሲቲ ኮሌጅ፣ በዛሬው አዲስ አበባ ዩኒቨርሲቲ የመመረቂያ ጽሁፎም በኳሚን ኩርማና ፓን አፍሪካኒዝም የሚባለው እንቅስቃሴ ዙሪያ ያተኮረ እንደሆን ተረድቻለሁ። ቀዳማ ሀይለስላሴ በዚያ ዘመን ቅኝ ግዛት አፍሪቃን በወረረበት በዚያ ጊዜ እንዴት ተቻላቸው? እንዴትስ ያ ፍላጎት ሊመነጭ ቻለ? ኢትዮጵያ ራሱ በተደጋጋሚ ቅኝ ገዢዎች ኢላማ የነበረች ሀገር እንደመሆኗ አሁን እንደጠቀስከው እኔ በአስራ ዘጠኝ መቶ ስልሳ አምስት ዓመተ ምህረት በኢትዮጵያ አቆጣጠር ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በታሪክ ስመረቅ የመመረቂያ ጽሁፌ ፓን አፍሪካኒዝም ክዋሜ ንክሩማ ነው። በዚያ ወቅት የነበሩ ወጣቶች በንክሩማ ሀሳብ እጅግ በጣም ተማርከን ስለነበረ በዚያም የተነሳ ነው እንግዲህ በዚህ ላይ ጥናት እንዲያተኮር ያደረኩት እና በዚያም ጥናት በዚያም በኋላ ባደረጓቸው ምርምሮች የሚታየኝ ነገር በእውነቱ ቀዳማዊ ኃይለስላሴ ስላሴ ኢትዮጵያን ወደ አፍሪካ ያዞሩ መሪ ናቸው ለማለት ያስደፍራል። ቀደም ሲሉ የነበሩት የኢትዮጵያ ነገሥታት አብዛኛውን ትኩረታቸው በኢትዮጵያ ላይ የሚመጣውን አደጋ እንዲሁም ኢትዮጵያ ልታገኝ የምትፈልገውን እድል ታገኝበት ወደ ነበረው አቅጣጫ ነው። ቀደም ሲሉ ከመካከለኛው ዘመን ጀምሮ የነበሩት የኢትዮጵያ ነገሥታት ትኩረት የተመለከት እንደሆነ በአብዛኛው ወደ ቀይ ባህር፣ ወደ መካከለኛው ምስራቅ ነው ምክንያቱም ችጋቱ የሚመጣው ከዚያ አካባቢ ነው። ንግዱም ያለ ከጠቅላላ የዓለም ገበያው ያለ ወደዚያ ስለነበረው ብዙ ጊዜ ትኩረታቸው ወደዚያ ነው። ቀዳማዊ ኃይለ ሥላሴ ናቸው ግና ካልጋወራሽነት ጊዜ ጀምሮ አንደኛ በዓለም ደረጃ በማስተዋወቅ ሁለተኛ ደግሞ ኢትዮጵያ ከሌሎቹ የአፍሪካ እህት ሀገሮች ጋራ የተሻለ እንድና አላት ብለው ይህንንም በተግባር ለመተርጎም ያንን ሊያስፈጽሙ የሚችሉ ሰዎችን በመመደበር እንዲሁም ደግሞ በዓለም አቀፍ ደረጃ በጥቁሮች ላይ የሚደረገውን በደል እንደዚሁ ድምጽ በመሆን ምክንያቱም እንግዲህ ትንሽ ዘመናዊ ትምህርትን አይቅፉበት እንጂ ስለጠመሱ ኢትዮጵያም የዚህ አካል መሆኗ ስለተረዱ ሌሎቹ ግልጽ ያልሆነው ነገር ኢትዮጵያ የአፍሪካ አካል መሆኗን ከሌላው አፍሪካ ልታገኝ የምትችለው ድጋፍና ጉልበት ለነሱ ልታያቸው አይችልም። ቀዳማዊ ኃይለ ሥላሴ በተነሱበት ጊዜ ይሄ ግልጽ የሆነ መስሏል። ስለዚህ ለሌሎቹ ያልታየው ለእሳቸው ይታይ ነበር። እንግዲህ እኒህ ንጉሰ ነገስት ናቸው። አብዛኛው ይሄ ትልቅ ትግልና ተራማጅን የሚያስመስል እንቅስቃሴ ነው። ያን ሲያደርጉ ደግሞ ተቃውሞም ነበረባቸው። አሁን እኔ የቀዳማዊ ኃይለ ሥላሴን ለአፍሪካ ያደረጉትን አስተዋጽኦ በአብዛኛው የማሰምርበት ዋና ጉዳይ ይህን ሲያደርጉ ቀላል አልነበር። ምክንያቱም እሳቸው ድጋፋቸው የሚመጣው ከምዕራብ ነው። ቀዳማዊ ሥላሴ እነዚህን የአፍሪካ ጉዳዮች በማራመዳቸው ከምዕራቡ የሚደርስ ጫና ነበረ። ለምሳሌ በደቡብ አፍሪካ በነበረው በአፓርታይድ ሲስተም ያንን በየጊዜው የኢትዮጵያ ባለስልጣናት የሚዋግዙበት ጊዜ ኢትዮጵያ በአብዛኛው ሳውዝ አፍሪካን ቦይኮት ስታደር እንዲሁም ደግሞ የሳውዝ ዌስት አፍሪካን ጉዳይ በዓለም ፍርድ ቤት ይዛ ከላይቤሪያ ጋር ብቻ ሆና ይዛ ያንን በምታቀርበበት ጊዜ ከምዕራቡ ዓለም ከፍተኛ ጫና ነበረ። ኢትዮጵያ ደግሞ በምዕራቡ እርዳታ ላይ በጣም መተጋገድ ነበረ። ስለዚህ ያም እንኳ ጫና እያለባቸው ነው፣ ይህም ተቋቁ ነው ያን ሁሉ ግልጋሎት ያበረከቱት። በኋላ ለነጻነት ተዋጊዎች ቀጥታ የሆነ ድጋፍ ሁሉ እንዲሁም የእነሱን ጉዳይ በዓለም አቀፍ መድረክ ላይ በማሰማት ረገድ ሁሉ ያን ትግል በሚያካሄዱበት ጊዜ ቀላል አልነበረም። ጫናው ከባድ ነበረ እና ያንን ሁሉ ተቋቁመው ቀዳማዊ ኃይለ ሥላሴ ይህንን አስተዋጽኦ ያደረጉት እና ለአንድ ንጉሰ ነገስት፣ አብዮታዊ ላልሆነ ንጉሰ ነገስት ይሄ ተግባር ከፍተኛ አንድምታ ያለው ነው። መልካም ምሳሌነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች ፈተናዎቹን ጨምረን ገፋ አድርገን እንመለከታለን። ነቢያት፣ ወደ አንተ ልምጣ። ቀደም ብዬ እንደ ጠቆምኩት በዚህ በዩናይት ስቴትስ ተወልድ በዚህ በዩናይት ስቴትስ አድገ ይልቁንም በዩናይት ስቴትስ የትምህርት ስርዓት ውስጥ ላለፈ ሰው የአፍሪቃ የቤተሰብ ታሪክ ፍለጋው ተፈጥሮአዊ ሂደትም ቢሆን አንተ በሄድከው ደረጃ መግፋትና ቀደም ብዬ እንደ ጠቆምኩት በዚህ ሰዓት ፕሮግራማችን የሚከታተሉ በእርግጥ ኢትዮጵያ ውስጥ ያደገ አደለሞ ስኪሎ ድረስ ለባህልም ሆነ ለቋንቋ ያለህ ቅርበት ያስገርማል። የቀዳማዊ ኃይለ ስላሴ ሐውልት ቀደም ብለው ፕሮፌሰር ሹመት በገለጹት ደረጃ ወሳኝ አስፈላጊ መሆኑ ግልጽም ቢሆን ለአንተ ሩቅ ይመስላልና በተለምዶ መንገድ ስንመለከተው እንዴት ተሳብክ በዚህ ጉዳይ ላይ ትኩረት ያደረገ ስላሴ በሚል ያቋቋምከው ድርጅትንም ትመራለህ ከሌሎች የአፍሪቃ መሪዎች ጋር መጻጻፍ ለኢትዮጵያ መሪዎች መጻፍ በርካታ ስራዎች ማድረግህም በጊዜው ተከታትለናል እንዴት ወደዚህ ጉዳይ ገባ እስኪ አስረዳን እሺ ቀደም ሲል አድማጮቻችን እንደተናገርከው እኔ አሜሪካን ሀገር ነው ተወልጄ ያደግኩት። እዛ ተወልጄ ባድግም በቤተሰቦች ምክንያት የኢትዮጵያን ታሪክና ባህል ዳከብር ለማወቅም ችያለሁኝ። እና የኢትዮጵያን ታሪክ ስለማወቅና በውስጥ ያለው ስነ ልቦና በኢትዮጵያዊነት የተቀረጸ በመሆኑ ነው ወደዚህ ውስጥ ልገባ የቻልኩት። ግርማዊነታቸው የሚገባቸውን የክብር ቦታ ባለመሰጠታቸው ትልቅ ታሪካዊ ክህደት መስሎ ስለታየኝ እኔ ደግሞ በኢትዮጵያ ታሪክ እጅግ በጣም የምኮራ ወጣት ስለሆንኩ ይሄ ነገር ልክ አይደለም፣ ለአፄ ኃይለ ስላሴ ደግሞ የአፍሪካ ቅጥር ግቢ ውስጥ ሐውልቱ ሊቆምላቸው ይገባል በማለት ስላሴ ስታንዳርድ ፓን አፍሪካን መላ አፍሪካን ያካተተ ድርጅት በማቋቋም የግርማዊነታቸውን ሐውልት ለማቆም ከፍተኛ የቅስቀሳ ስራ ወደ ማድረግ ሂደት አመራው። ኦንላይን ፕቲሽን ወይም ደግሞ በቼንጅ ዳት ኦርግ አማካኝነት ፊርማ የማሰባሰብ ስራ ውስጥ ገብተን ነበር እና ከሁለት ሺህ አራት መቶ በላይ ፊርማዎች አሰባስበን ነበር። ይኸውም ፊርማው ደግሞ ያው የአፍሪካ ህብረት ውስጥ የቅማይነታቸው ሀዋልት ይቁም በሚል ነው እንቅስቃሴያችን ስናራምድ የነበረው እና ብዙ ደጋፊዎች ልናገኝ ችለን ነበር በወቅቱ እና ለአፍሪካ መሪዎች በመጽሐፍ ዩቱብም ላይ ከአርባ ሁለት ደቂቃ በላይ ለምን እንደሚገባቸው የጭፍን ደጋፊነት ሳይሆን ከአስራ ዘጠኝ ሀያ ሶስት ዓመተ ምህረት በፈረንጅ እስከ አስራ ዘጠኝ ሰባ አራት ዓመተ ምህረት ድረስ አፄ ኃይለ ሥላሴ ለአፍሪካ አንድነት ድርጅት ምስረታ ከዛም ቀደም ሲል ደግሞ በአፍሪካ አህጉራችን ውስጥ የነበሩት የነጻነት ትግሮች ምን አይነት እገዛ እያድጉ እንደነበር በማስረዳት ለምን ሐውልት ሊቆምላቸው እንደሚገባ ትምህርታዊ የሆነ ሙልቲ ሚዲያ ፕሬዘንቴሽን አቅርበን ነበር። ለኢትዮጵያ መንግስትም ጽፈን ነበር ጥያቄያችንን እንዲቀበሉ ይደግፉ ለማድረግ ከተወሰኑ የመንግስት ባለስልጣናት ጋር ተጻጽፌ ነበር በግላቸው ጥያቄውን እንደሚደግፉ ለግርማነታቸው ሀውልት እንደሚቆም አምነው ነገር ግን የኢትዮጵያን መንግስት ወክለው በጽሁፍ ያንን ሊያሰፉ እንደማይችሉ ነግረውኝ ነበር በወቅቱ እሱ ግን ተስፋ አላስቆረጠኝም ብዙ የአፍሪካ መሪዎች የእሳቸውን ታሪክ ስለሚያውቁ ኢትዮጵያ ደግሞ ለፓን አፍሪካኒዝም መፈጠር ዋና ምክንያት እንደሆነ ደግሞ የሚያውቁ አሉ ቀደም ሲል ዶክተር ሹመት ጥሩ አድርገው ገልጸውታል የአጼ ኃይለ ሥላሴን አስተዋጽኦ ከአጼ ኃይለ ሥላሴ በፊት ደግሞ ብንመለከት በአስራ ስምንት ዘጠና ስድስት የአድዋ ድል ነው በአጼ ምኒልክ የተመራው ጦርነት እና ያገኙት ድል ነው ፓናፍሪካኒዝም እንዲፈጠር ያደረጉት ያ ድል የተገኘው በአስራ ስምንት ዘጠና ስድስት ሆኖ ሳለ በአስራ ስምንት ዘጠና ሰባት ዓመተ ምህረት ፓናፍሪካኒዝም የሚለው ቃል በጥቁር አሜሪካኖች የተጸነሰው ከአድዋ ድል ቀጥሎ ነው። ስለዚህ ኢትዮጵያዊነት ነው። እንደውም ያ ኢትዮጵያውያን በአንድነት ተረባርበው ያገኙት ውጤት ያገኙት ድል ነው ለፓናፍሪካኒዝም መፈጠር ምክንያት የሆነው እና በዛ ታሪካችን ላይ ተንተርሼ ነው ይህን ጥያቄ ያቀረብኩትና በመጨረሻ እንደዚህ ተሳክቶ ስኬታማ በመሆኑ ሁላችን ደስ ብሎናል፣ ለእኔም ደስ ብሎኛል። መልካም። በስነ ስርዓቱም ተጋብዘህ ከዚህ ከዩናይት ስቴትስ የደፍ መሳተፍና በውን ለመመስከር በቅተሃል። ነቢያት የታሪክ ጥናት ለማድረግ ብዙ መሄድህንም ያመላክታል። ያነሳሳቸው ሀሳቦች በአጭሩ የምትመልሰው ጥያቄ ልጠየቅ። የኢትዮጵያን ታሪክ ለማወቅ የአፍሪካን ታሪክ፣ የቤተሰቦችህን ታሪክ ለማጥናት መፈለጉ ብዙ የሚከብድ አይመስልም። ከዛ ባለፈ ግን አሁን በተጓዝክበት ርቀት እንድትሄድ የኢትዮጵያን ታሪክ እንድትመረምር፣ እንድትጠይቅ ማን ማናነሳሳ ማን ምሳሌ ሆነህ? በተለየ ስሜት የተሳብክ ይመስላልና፣ አንዱ የግርባነታቸው ታሪክ በራሱ ሊሆን ይችላል፣ የሌሎች ኢትዮጵያውያን ግን ደግሞ በግሌ አያቴ ሻለቃ ለማ ወልደ ጻሪክ እጅግ በጣም አዎንታዊ ተጽዕኖ ፈጥሮብኛል። ኢትዮጵያን ታሪኳን እንዳከብር፣ በማንነቴ እንድኮራ እና ለሀገሬ ደግሞ መስዋዕት እንድከፍል በሚያስፈልገው ጉዳይ ለኢትዮጵያ፣ ለሀገራችን፣ ለወገን አለኝታ እንዲሆን ከትንሽነት እድሜ ጀምሮ እስከ ለተሞቱ ድረስ ብዙ ምክር ለግሶኛልና የእሱ ተጽዕኖ ነው ብዬ ነው የማስበው። መልካም ፕሮፌሰር ሹመት ወደ እርስዎ ልመለስ። ቀደም ብለው በገለጹልን ታሪክ ውስጥ ከቅኝ ግዛት ነጻ ለመውጣት በዓለም ዙሪያ በተደረጉ ተጋድሎች ቀዳማዊ ኃይለስላሴ ተሰሚነት ከማግኘታቸውም ዋና ትኩረታቸውም አድርገው በአስተዳደራቸው ውስጥ የሚገኙ ቀደም ስም ጠቅሰው ያነሷቸውን ታዋቂ መሪዎቻቸውን ሳይቀር በዛ መንገድ ማሰለፋቸውን ጠቅሰዋል። በአንጻሩ በትይዩ ደግሞ የነበሩ ፈተናዎችን አመላክተዋልና በጥቁሩ ዓለም ያን ያህል ተቀባይነት ለማግኘት እንዴት አበቃቸው? የነጻነት ተጋድሎ የሚጠይቀው ፈተና ምናልባትም ብዙዎችን በራሳቸው ሁኔታ ውስጥ እንዲታጠሩ በሚያደርግበት ሌላ ቀርቶ ጥቁር አሜሪካውያንን ሁሉ በተለየ ስሜት ያነሳሳ መሆኑን በታሪካዊ ምሳሌነት የሚጠቀሰውን የማርክስ ጋርቬን እንቅስቃሴ ይጨምራል። አለም አቀፋዊ ይዘትም እንዲኖረው ያደረገ ይመስላል። እስኪ ባጭር እሱን ያስረዱ። አዎ አንደኛው እና ዋነኛው ቀደም ሲል ነቢያት ጠቅሶታል። ከአፍሪካ ውጭ የነበሩ የአፍሪካ ተወላጆች ጥቁሮች ማለት ነው፣ ኢትዮጵያን ልክ አይሁዶች እስራኤልን እንደሚያዩት ነው ያዩ የነበረ ዙሪያውን በሚያዩበት ጊዜ በአስራ ስምንተኛው ክፍለ ዘመን የሚሆን በአስራ ዘጠነኛው ክፍለ ዘመን በባህርነቱ ዘመን ጥቁር ራሱን የሚያስተዳድቅበት አገር ቢኖር ኢትዮጵያ ብቻ ነው እና አንድ ቀን ልክ እስራኤል በአንድ ቀን ቀኑ ሲደርስ ትነሳለች እንደሚባለው የጥቁሩን ዘር ቀኑ ሲደርስ አንድ ቀን ተሰባስቦ ኢትዮጵያ ላይ ይነሳል የሚል ከፍተኛ የሆነ ተቀባይነት ያለው ሌጀንድ ይስፋፋ ነበረ፣ አፈታሪክ አፈታሪካው። በኋላም በተለይ ከአድዋ በኋላ ይሄ እውነትም እየሆነ መጣ። ኢትዮጵያ እንደ ኃይል ተነስታለች። ኢትዮጵያ ለመጀመሪያ ጊዜ ማንም ጥቁር አድርጎት የማያውቀውን የነጭ ኃይል አሸንፋ የራሷ ነፃነት አረጋግጣለች። ይቺ ኢትዮጵያ በኋላ የሁላችን መሰባሰቢያ ትሆናለች የሚለው ከአስራ ዘጠኛው ክፍለ ዘመን መጨረሻ እና ከሀያኛው ክፍለ ዘመን መጀመሪያ ጀምሮ እጅግ በጣም እየተስፋፋ ብዙዎቹን ተስፋ እያደረጉባት ወደ ኢትዮጵያ እየተመለከቱ መሄድ ጀመሩ። በዚያ ጊዜ ነው ደግሞ ለመጀመሪያ ጊዜ በቅኝ ግዛት ትምህርት ቤቶች ውስጥ ዘመናዊ ትምህርት እየተማሩ አዳዲሱ ወጣት አፍሪካውያን በምዕራብ አፍሪካም በምስራቅ አፍሪካም እንደዚሁ ንቃት መጨመር የጀመሩት እና ይህ ሁኔታ ከማን ጋር ይሄዳል? ራስ ተፈሪ የተባሉ ወጣት በዚያ በወቅቱ ተራማጅ የሚባሉ መሪ የበቀሉበት ጊዜ ነው የነበር በአስራ ዘጠኝ መቶ ሀያዎቹ ጀምረው አውሮፓን ጎበኙ። ኢትዮጵያን አስተዋወቁ። ይህ ለምኑ ጥቁር ትልቅ ተስፋ ነው የሆነው እና የዚህ የራስ ተፈሪያ ሙቭመንት የምንለው ከዚያ ጋር የተያያዘ ነው። ቀደም ሲል በአድዋው ድል ጋራ ተያይዞ የተነሳው እውቅና አሁን እንዲያውም የበለጠ መልክና ቅርጽ የያዘ አስተማማኝ የሆነ ዘመናዊም የሆነ ልዑን ኢትዮጵያ ውስጥ መነሳቱ እና በሱ ዙሪያ ይሄ ተስፋ እየተሰባሰበ ሄደ። ይበልጥ ደግሞ በፋሲስት ወረራ ጊዜ እሳቸውም በዓለም አቀፍ መድረክ ያደረጉት ታሪካዊ ንግግር የኢትዮጵያን ጉዳይ ለአምስት ዓመት እንዳይዳፈን ችቦውን ይዘው ሲያበሩ መቆየታቸው፣ ይህ ሁሉ በኋላ ለመጣው በሳቸው ዙሪያ መሰባሰብ እና እሳቸውን ድምፅ የመስማት አዝማሚያ ከፍተኛ አስተዋጽኦ አድርጓል። አድማጮች የሌሎች ቀሪ ጥያቄዎቻችን ፕሮፌሰር ሹመት ሲሻኝና አቶ ነቢያት አክሊሉ የሚሰጡትን ምላሽ በተከታይ ፕሮግራማችን እናቀርባለን። ለአሁኑ ግን ተወያዮቼን ፕሮፌሰር ሹመት ሲሻኝንና አቶ ነቢያት አክሊሉ ደምሲል ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።